ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን አድማጮች ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 ኪሎ ሄርትስ መካከለኛ ሞገድ የሚሰራጨውን ዝግጅት ጀመርን በቀጥታ የሚተላለፍላችሁን የዛሬ ረቡዕ ህዳር 22 2008 ዓ ም ስርጭት ይዤ የማስተናግዳችሁ ሰሎሞን አባተ ነኝ። ንጉሡ ታምሬ ፕሮግራሙን ይመራል። እስከ ምሽቱ አንድ ሰዓት ተኩል አብራችሁን ቆዩ። አሁን የሰዓቱ ዋና ዋና የዓለም ዜና ይቀድማል። አዳነች ፍሳዬ። ዩናይትድ ስቴትስ ቡርኪና ፋሶን ባለፈው እሁድ ሰላማዊና ስነ ስርዓት የተመላበት ምርጫ በማካሄዷ እንኳን ደስ ያለች ብላታለች። በምርጫው የቀድሞው ጠቅላይ ሚኒስትር ሮች ማርክ ክርስቲያን ካቦሬ እንደተመረጡ የሚታወቅ ነው። የዋይት ሀውስ መግለጫ የቡርኪና ፋሶ ሕዝብ የዲሞክራሲን መርህ ለመጠበቅ ላሳየው ቁርጠኛነት አሞግሶታል። የቡርኪና ፋሶ ሕዝብና መንግስት የሀገሪቱን አንድነት ለመጠበቅና የሀገሪቱን ተቋማት ለማጠናከር በሚያደርጉት ጥረት ዩናይትድ ስቴትስ ከእነሱ ጋር በአጋርነት መስራቱን ለመቀጠል በጉጉት ትጠብቃለች ሲሉም መግለጫው ሲልም መግለጫው አክሎበታል። ተመራጩ ፕሬዚደንት ካቦሬ በበኩላቸው ትላንት ለማሸነፍ በመቻላቸው ደጋፊዎቻቸውን አሞግሰው ወዲያውኑ ስራ ለመጀመር ቃል ገብተዋል። ያገኙትን ድል ባለፈው አመት የረጅም ጊዜ ሀገሪቱ ፕሬዚደንት የነበሩትን ብሌዝ ካምፓወሬን ከስልጣን ለማስወገድ በተደረገው ህዝባዊ መነሳሳት ህይወታቸውን ለሰጡት መታሰቢያ ይሆን ብለዋል። ቀድሞ የካምፓወሬ ተባባሪ የነበሩት ካቦሬ የትላንቱን ምርጫ ያሸነፉት ከ53 ከመቶ በላይ ድምፅ በማግኘት ነው። የካሜሩን ወታደራዊ ኃይሎች 100 የቦኮ ሃራም አማጽያን እንደገደሉና ና በጽንፈኛ ቡድን ተይዘው የነበሩ 900 ሰዎች እንዳስለቀቁ ካሜሩን ገልጻለች። ወታደሮቹ መሰረቱ ናይጄሪያ የሆነውን ጽንፈኛ ቡድን አባላትን ገድለው ታጋቾችን ያስለቀቁት ባለፈው ሳምንት በካሜሩንና በናይጀሪያ ድንበር ላይ በተካሄደ እንቅስቃሴ እንደሆነ የካሜሩን የመከላከያ ሚኒስቴር ገልጿል። ይህ ዜና በነጻ ምንጭ አልተረጋገጠም። በሌላ ዜና ደግሞ ትላንት ማታ በሰሜን ካሜሩን ቢያንስ የአራት ሰዎችን ሕይወት ያጠፋ ጥንድ የአጥፍቶ ጠፊ ጥቃት የፈጸመው ቦኮ ሃራም ነው የሚል ጥርጣሬ ያላቸው የሀገሪቱ ባለሥልጣኖች እስላማውያኑ አማጽያን ከሁለት ዓመታት በፊት ካሜሩን ላይ ድንበር ዘለል ጥቃት ማካሄድ ከጀመረበት ጊዜ አንስቶ ሀገሪቱ ቦኮ ሃራምን ስትዋጋ ቆይታለች። ካሜሩን ጽንፈኛውን ቡድን ለመዋጋት ለተመሰረተ አምስት ሀገሮችን ላቀፈው ግብረ ኃይል ወታደሮች ካዋጡት ሀገሮች አንዷ ናት። ቦኮ ሃራም በሰሜን ናይጄሪያ ጥብቅ የሆነ እስላማዊ መንግስት ለመመስረት አላማ ከስድስት ዓመታት በፊት የማጥቃት ዘመቻ ከጀመረበት ጊዜ አንስቶ ከአስር ሺህ በላይ ሰዎች ህይወት እንደገደለ እንዳጠፋ ታውቋል። የዩናይትድ ስቴትስ የመከላከያ ሚኒስትር አሽ ካርተር ልዩ የአሜሪካ ወታደራዊ ቡድን እንደሚላክ ይፋ ከማድረጋቸው በፊት ለኢራቅ መንግስት እንዳስታወቁ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ተናግረዋል። ልዩ የኢላማ አሳሽ ኃይል የተባለው ቡድን ወደ ሁለት መቶ ልዩ ኃይሎችን እንደሚያቅፍ ባለስልጣኑ ገልጸዋል። አዳነችን፣ ለዜናው አመሰግናለሁ። ከምሽቱ ሶስት ሰዓት በ19 በ22፣ እና በ25 ሜትር ባንድ ያጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ የሰዓቱ ዜናዎች ጋር እንደገና እንመለሳለን። ይህ በ1431 ኪሎ ኸርትዝ መካከለኛ ሞገድ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዘገባ እንለፍ። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ የአየር ንብረት ለውጥ አሁኑኑ መፍትሄ ሊገኝለት የሚገባ ወሳኝ የኢኮኖሚና የጸጥታ ጉዳይ ነው ብለዋል። ዘጋቢያችን ሊሳ ብራያንት ከፓሪስ የላከችው ዘገባ አለ፣ ሰሎሞን ክፍሌ ያቀርበዋል። የፈረንሳዩ ፕሬዚደንት ፍራንሷ ኦላንድ አፍሪካን በኤሌክትሪክ ኃይል ግንባታ ለመርዳት በሚቀጥሉት አራት ዓመታት ለመስጠት ቃል የገቡት ስድስት ነጥብ 4 ቢሊዮን የአሜሪካ ዶላር ነው። ከዚህ ውስጥ አንድ ሦስተኛው ገንዘብ የሚውለው አህጉሪቱ ታዳሽ ኃይል ለመጠቀም በምታደርገው ጥረት ላይ ይሆናል ተብሏል። ፕሬዚደንት ሆላንድ ይህን እርዳታ ለመስጠት ቃል የገቡት 12 ከሚሆኑ የአፍሪካ መሪዎች ጋር ተገናኝተው በየሀገሮቻቸው የአየር ንብረት ለውጥ ስለጋረጠው ስጋት በተወያዩበት ወቅት ነው። የፈረንሳዩ መሪ በዚሁ ወቅትም ግሬት ግሪን ዎል ወይም ታላቁ አረንጓዴ ግንብ የተባለውን የአፍሪካ ህብረት ፕሮጄ ለማገዝ አንድ ነጥብ አምስት ቢሊዮን ተጨማሪ ዶላር እንደሚለግሱ አስታውቀዋል። ፕሮዤው ሕዝቡ ዛፎችን በብዛት በመትከል ከሰሐራ በርሃ የሚተነውን ወበቅ መከላከል እንዲያስችለው ነው። ስብሰባው በአብዛኛው ያተኮረው በአፍሪካ ላይ ነው። ይህም የሆነው ከፋብሪካዎች በሚወጣ የተቃጠለ አየር በአብዛኛው የሚጎሉት እነርሱ ሆነው ለእድገታቸው ምንም አይነት አስተዋጽኦ ስለማያበረክት ነው። የዓለም ባንክ ለአህጉሪቱ የአየር ንብረት ለውጥ ፍትህ እንዲሰጥ ጥሪ አቅርቧል። የኒጀር ፕሬዚደንት መሐማዱ ኢሱፉ ትላንት ሲናገሩ በሀገራቸው የሚታየውን የአየር ንብረት ለውጥ ከባድ ግለት፣ ድርቅና ጎርፍ፣ በመንጠፍ ላይ ያለ የቻድ ሀይቅና የኒጀር ወንዝ ፍሰት መቋረጥ ሲሉ ነው የገለጹት። ለዚህም ኒጀርና ሌሎቹ የሳህል አገሮች ከዓለም አቀፉ ሕብረተሰብ ጠንካራ ምላሽ ይጠብቃሉ ሲሉ አስገንዝበዋል። ከዚሁ ርዕሰ ጉዳይ ሳንወጣ የዓለም የአየር ንብረት ለውጥ አሁኑኑ መላልና በጅለት የሚገባ የምጣኔ ሀብትና የደህንነት ጉዳይ ነው ሲሉ የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ማሳሰባቸውን ቀደም ሲል ተናግረናል። አሩፓንዴና ጄፍ ካስተር ከፓሪስና ከዚሁ ከዋሽንግተን ያጠናቅሯቸው ሌሎች ዘገባዎች ደግሞ አሉ። ቆንጅታዬ ይዘዋለች። ፕሬዝደንት ባራክ ኦባማ ይህን ያስገነዘቡት የተባበሩት መንግስታት ድርጅት የአየር ንብረት የመሪዎች ጉባኤ በሚካሄድበት በፈረንሳይ ፓሪስ ከጉባኤ ውጭ ለጋዜጠኞች በሰጡት ቃል ነው። ዓለማችን አሁን በያዘችው ፍጥነት መጋሏን እንድትቀጥል፣ የባህር ጠለሎች አሁን በያዙት ፍጥነት ከፍ ማለታቸውን ይቀጥሉ ዘንድ፣ የአየር ጠባይ ከጊዜ ወደ ጊዜ ባልተጠበቀ ሁኔታ መቀያየሩን እንዲቀጥል ከፈቀድን ብዙም ሳንቆይ እጅግ የበዛ የምጣኔ ሀብትና ወታደራዊ አቅማችንን የሚያስወጣን ደረጃ ላይ እንደርሳለን። ያ የሚሆነው ደግሞ ለሕዝባችን የተሻሉ እድሎች ለማምጣት ሳይሆን በዓለም ላይ ከሚፈጠሩት የተለያዩ መዘዞች ጋር ራሳችንን የምናላምድበት መላ ለማግኘት ይሆናል። በፓሪሱ የተባበሩት መንግስታት የአየር ንብረት ጉባኤ የተሰባሰቡት መሪዎች የዓለም የአየር ግለት በቅድመ የኢንዱስትሪው አብዮት ከነበረበት መጠን ከሁለት ዲግሪ ሴንቲግሬድ በላይ እንዳያሻቅብ ለመቆጣጠር የሚያስችል አሳሪ የሆነ ስምምነት ላይ ሊደርሱ ጥረት እያደረጉ ናቸው። የዩናይትድ ስቴትሱ ፕሬዚደንት፣ አያይዘው የአየር ንብረት ለውጥ ለማናቸውም የፖለቲካ ስርአት ቢሆን ከሁሉም የከበደ ሊባል የሚችል ግዙፍ የሆነ ከትውልድ ትውልድ ተሻጋሪ ችግር ነው። ምክንያቱም መዘዙ ዝግ ብሎ የሚንሰራፋና ፋና ብዙውን ጊዜም መጠኑን ለመለካት አዳጋች በመሆኑ ነው ሲሉ አስረድተዋል። ሆኖም የአየር ንብረት ለውጥ ሊቀየር እንደሚችል ተስፋቸው እንዳለ መሆኑን ያመለከቱት ፕሬዝደንት ኦባማ የፓሪሱ ጉባኤ ላይ እየተደራደሩ ያሉት የዓለም መሪዎች ለሁለት ሳምንታት የሚዘልቀውን ድርድር ሲያጠናቅቁ አሳሪ ስምምነት ላይ እንደሚደርሱ እንደሚተማመኑ ነው የገለጹት። እዚህ ታላላቅ ጉዳዮች እውን ይሆናሉ ብዬ እተማምናለሁ። አንድ መቶ ሰማንያ አገሮች እጅግ የታሰበባቸው የአየር ንብረት ግቦችን ይዘው ፓሪስ ይመጣሉ ብሎ ማንም የጠበቀ እንዳልነበር አስታውሱ። ዛሬ ቀደም ብሎ ዋይት ሀውስ ባወጣው መግለጫ ሰባ ሶስት የዩናይትድ ስቴትስ ኩባንያዎች በአየር ንብረት ለውጥ ላይ የሚወሰዱ እርምጃዎችን ለመደገፍ ቃል መግባታቸውን ይፋ አድርጓል። በተያያዙት ግቦች እነዚህ ኮርፖሬሽኖች የበካይ ጋዝ ልቀታቸውን መጠን በ ሀምሳከመቶ የውሃ አጠቃቀማቸውን በ ሰማኒያከመቶ እንዲቀንሱና ሙሉ በሙሉ በታዳሽ የሀይል ምንጮች እንዲጠቀሙ ይጠይቃል። የዩናይትድ ስቴትሱ ባለጸጋ የማይክሮሶፍት ኩባንያው መስራች ቢል ጌትስ በብዙ ቢሊዮን ዶላር ወጪ የንጹህና ታዳሽ የሀይል ምንጭ ምርምር ለሚያካሂድ በመንግስትና በግል ዘርፍ ጥምረት ስራ ለመጀመርና ወጪውን ለመሸፈን ከ አስራ ዘጠኝ መንግስታትና ከ አስር ሀገሮች ከሆኑ ሀያ ስምንት ባለ ቢሊዮን ቱጃሮች ጋር በህብረት ሊሰሩ እቅድ እንዳላቸው ይፋ አድርገዋል። ከእሳቸው እቅድ ጋር አብረው የሚሰሩት መንግስታት ለጥረቱ የሚያደርጉትን ወጪ በአምስት ዓመት ጊዜ ውስጥ በእጥፍ ሊያሳድጉ ቃል ገብተዋል። ይህ በዚህ እንዳለ ፕሬዝደንት ባራክ ኦባማ የፓሪስ ጉብኝታቸውን ሲያጠናቅቁ በሰጡት በዚህ ጋዜጣዊ ጉባኤ ሩሲያ፣ ሶሪያ ውስጥ ለቀጠለው ቀውስ የፖለቲካ መፍትሄ እንዲገኝ ደጋፊ ለመሆን መብቃቷ ተስፋ ሰጪ ሆኖ እንዳገኙት አመልክተዋል። ከሩሲያ ፕሬዝደንት ቭላዲሚር ፑቲን ጋር በዚህ ሳምንት ያደረጉት ውይይት የሩሲያውያኑ አመለካከት ይበልጡን ከዩናይትድ ስቴትስ መራሹ ጸረ አይሲስ ዘመቻ ጋር እየሰመረ መጥቷል የሚል እምነት እንዳሳደረባቸው ነው ፕሬዝደንቱ የገለጹት። ወደ ተከታዩ ዘገባ እንለፍ። የዓለም የጤና ድርጅት ትናንት ታስቦ በዋለው የዓለም የጸረ ኤድስ ዘመቻ ቀን ጫና ትኩረት የሰጠበት ነጥብ ከኤች አይቪ ጋር ለሚኖሩ ሰዎች ሁሉ የሚሰጠው የጸረ ኤች አይቪ ኤድስ ሕክምና መስፋፋት አለበት የሚል ነው። የአሜሪካ ድምፅ ራዲዮ ዘጋቢ ካሮል ፒርሰን ያጠናቀረችው ዘገባ አለ። ሰሎሞን ክፍል ይዞታል። የዓለም አቀፉ ማህበረሰብ ኤች አይቪ ኤድስን በመዋጋቱ ረገድ ከፍተኛ ስኬት ማስመዝገቡ አሌ የሚባል አይደለም። የኤች አይቪ ቫይረስ በደማቸው ውስጥ ያሉ ሰዎች ተገቢውን ሕክምና ካገኙ ረጅምና ጤናማ ሕይወት ሊመሩ ይችላሉ። እነዚህ ሰዎች ጸረ ኤድስ መድኃኒት የሚወስዱ ከሆነ በደማቸው ውስጥ ያለው ቫይረስ በጣም ትንሽ ይሆንና ሌሎችን የመበከል አቅም ያጣል። ሲዲሲ፣ የዩናይትድ ስቴትስ የበሽታ መከላከያ ማዕከል እንደሚለው በየቀኑ የሚወሰድ እንክብል ቫይረሱ የሌለባቸውን ሰዎች ኤች አይ ቪ እንዳይተላለፍባቸው ይከላከላል። ዶክተር አንቶኒ ፋውቺ አብዛኛውን ዕድሜያቸውን በብሔራዊ የጤና ተቋም በኤች አይ ቪ ኤድስ ጥናትና መከላከል ላይ አሳልፈዋል። የቫይረሱን ስርጭት በዓለም አቀፍ ደረጃ ለመከላከል ችለናል ነው የሚሉት። የወረርሽኙን አካሄድ ካየን ጨርሶ ወደ ማጥፋቱ አቅጣጫ እያመራን ነው ምክንያቱም ቀድሞ የምናውቀው ስርጭቱ እየሰፋ ሲሄድ ሲሆን አሁን ያለበት ደረጃ ግን በመውረዱ አቅጣጫ ላይ ነው። ይበልጥ እየቀነሰና እየጠፋ በመሄድ ላይ መሆኑን ነው የምንረዳው። ዛሬ በዓለማችን ውስጥ ከኤች አይቪ ጋር የሚኖሩ 37 ሚሊዮን ሰዎች አሉ። በየአመቱ ሁለት ሚሊዮን አዳዲስ በሽተኞች ይፈጠራሉ። አሁንም በየአመቱ በበሽታው የሚሞተው ሕዝብ ቁጥር 1 ሚሊዮን ነው። ያም ሆኖ ግን ከሳራ በታች በሚገኙ የአፍሪካ ሀገሮች ውስጥ እንኳ የበሽታውን ስርጭት በመከላከልና በመግታት ረገድ ከፍተኛ ውጤት ተመዝግቧል። በአፍሪካ ዛሬ የአዳዲስ ህሙማን ቁጥር ከ2000 ዓ ም እንደ አውሮፓውያን ዘመን አቆጣጠር ጀምሮ በ41 በመቶ መቀነሱን የተባበሩት መንግሥታት ድርጅት ሪፖርት ያመለክታል። ኤች አይቪ አሁንም መኖሩን ከተረዳን ግን ብዙዎች ጸረ ኤድስ መድኃኒቱን እንዲወስዱ በማድረግና በቫይረሱ ለተጠቁ ሰዎች ያለንን አመለካከት በመቀየር ዜሮ ደረጃ ልናደርሰው እንደምንችል ባለሙያዎች ያስረዳሉ። ወደ ተከታዩ ዘገባ እናልፋለን። የአርበኞች ግንቦት ሰባት ሊቀመንበር ፕሮፌሰር ብርሃኑ ነጋ በኢትዮጵያ ስለተከሰተው ድርቅና ረሃብ እንዲሁም በሀገሪቱ የፖለቲካ ሁኔታ ላይ ለአውሮፓ ፓርላማ አባላት ትናንት ማብራሪያ ሰጥተዋል። ብራስልስ ላይ የተቀመጠው ስብሰባ የዶክተር ብርሃኑን ማብራሪያ አዳምጦም ውይይት አካሂዷል። ከውይይቱ በኋላ ዘጋቢያችን ጽዮን ግርማ ከዶክተር ብርሃኑ ጋር ተወያይታ ነበረ። የሚከተለውን አዘጋጅታለች። የአርበኞች ግንቦት ሰባት ሊቀመንበር ፕሮፌሰር ብርሃኑ ነጋ በኢትዮጵያ የተከሰተውን ድርቅና ረሃብ እንዲሁም የፖለቲካውን ሁኔታ አስመልክቶ ለአውሮፓ የፓርላማ አባላት ለማስረዳት እና በውይይቱ ላይ ለመሳተፍ ቤልጅየም ብራስልስ የተገኙት ውይይቱን ባዘጋጁት የአውሮፓ ፓርላማ አባላት ተጋብዘው እንደሆነ ገልጸው ለተሰብሳቢዎቹ ያስረዱትን ሀሳብ በሁለት ከፍለው ሲናገሩ ኢኮኖሚስቶች ረጅም ጊዜ የሚያውቁት አንድ እውነት አለ። ድርቅ ተፈጥሯዊ ነው፣ ረሀብ ግን በመሰረቱ የፖሊሲ ክሽፈት ክሽፈትና ሳሳት ፖሊሲ የመከተል ውጤት ነው። ወደ ኢትዮጵያ ውስጥ ረሀብ ሲመጣ ያ ረሀብ የተፈጠረው ዝም ብሎ ድርቅ ስለመጣ ነው ተብሎ ምቶ አይደለም። ቢኮዝ ኢትዮጵያ ብቻ አይደለም ብዙ ቦታ ነው የደረቀው፣ ግን ኢትዮጵያ ነው ስለ ረሀብ እየተወራ ያለው። ይሄ የሚያሳየው እንደ ኢኮኖሚ ፖሊሲ ይሄ መንግስት የሚከተለው ፖሊሲ ረሃብን ለማጥፋት የሚችል አለመሆኑን። ይሄ ደግሞ አልሬዲ ለረጅም ጊዜ በሚቻልጥና ሰባት ጊዜ በእኛ ጋር በደንብ ብዙ ዲቤት ያረግንበት ነው። ኢኮኖሚክ ኢንስቲቱት እያለን ብዙ ጥናት ያወጣንበት ነው። ይሄ ነገር ሁሉ ጊዜ ሊቀጥል የሚችል ነገር እንደሆነ ይሄ መንግስት የሚከተለው ፖሊሲ እስከቀጠለ ድረስ እነኚህ ነገሮች ከተትሮፊቷን በአገሮች ቁጥር ያ ማህበረሰብ ከችጋር የማይወጣበት ሁኔታ ነው ያለው። ረሃብን ማስወገድ ከኢትዮጵያ ከባድ ነገር አይደለም፣ ግን ሁሉ ነገር የመቆጣጠር አባዜ ያለው መንግስት ገበሬውን በፍጹም መፈናፈኛ አሳጥቶ ከእለት ጉርስ ያለፈ የኢኮኖሚ ሕይወት እንዳይኖር ስላደረገው የተፈጠረ ችግር ነው እና ይህ ችግር መቀጠሉ አይቀርም። እየባሰ ነው የሚሄደው። እየባሰ የሚሄደው ሁለት ምክንያቶች አሉት። አንደኛው የህዝቡ ቁጥር እየጨመረ የገበሬው ቁጥር እየጨመረ ሲሄድ በዛቸው ያለችው ማሳ ያነሰች እያነሰች በምትሄድበት ጊዜ የሚፈጠር ችግር አለ። ሁለተኛው ደግሞ አጠቃላይ የዓለም የተፈጥሮ ሁኔታ እየተቀየረ መሄድ የምንጠቀምበት የአሰራረች ወዴ ኬሚካል ፈርትላይዘር እየፈጠረ ያለው ችግር ሁሉ እነዚህ ለቀደማልከው የሰው ቁጥር እየጨመረ በሚሄድበት ጊዜ የበለጠም ችግር ውስጥ እንደምንገባ ግልጽም አንደኛው ይህን የመሰለው ዲስከሽን ውይይት ነበር። ሁለተኛው ይኖ በአጠቃላይ ሳሳኔ በፖለቲካው ምክንያት እየተፈጠረ ያለው አገሪቱ በፍጹም አግጥጦ ወደ መጣ የግጭት እንትን ውስጥ እየገባች እንደሆነ ይህንን ደግሞ እያዩ እንዳላየ የሚሆኑት የምዕራብ ሀገሮች በኋላ ወዲያውን እሱም ጋር እንደሚመጣ እንዲያውቁት ለማድረግ ነው የሞከርኩት። ለሀያ አምስት ደቂቃ ያህል ለፓርላማ አባላቱ እንዳስረዱ የተናገሩት ፕሮፌሰር ብርሃኑ በምክር ቤቱ አባላት አማካኝነት ለሁለት ሰዓት ውይይት እንደተደረገበት ገልጸዋል። በጥያቄና መልስ ተነስተው ውይይት ስለተደረገባቸው ጉዳዮች እንዲገልጹልኝ ጠየቂያቸው ጥያቄና መልስ እንግዲህ ከኢትዮጵያ ኤምባሲ መጣሁ የሚል እንደ ተወካይ ነበር። እሱ ያው የተለመደውን የመንግስት ፖሊሲ ድርቅ፣ ካሊፎርኒያም አለ አውስትሬሊያም አለ ብለው እንግዲህ ነው የመንግስትን መስመር ለማቅረብ ሞክሮ፣ ብዙ ሰው ያልጣምና የተለመደ የፕሮፓጋንዳ መስመር ስለነበረ ብዙም ንትን የሚሰጠው ነገር የለም። ከአውሮፓ ዴቨሎፕመንት ኮፐሬሽን ግሩፕ ጋር የተደረገው ውይይት በተወሰነ ደረጃ የአውሮፓ ሕብረትን ፖሊሲ በሚመለከት ነበር። ትልቁ ውይይት የተነሳው ከዛሬ መንግስት ለእርሻው ክፍለ ኢኮኖሚ ብልጽግና ስለ እርሻው እድገት ለአገሪቱ እድገት ሲያወራ የነበረው ነገር ምን ያህል ባዶ እንደሆነ ድርቅና ረሀብ እያጋለጠ ያለው እና እስከዛሬ ድረስም ሲጠሩ የነበሩት ቁጥሮች ምን ያህል ሆን ብሎ የተፈበረኩ ቁጥሮች እንደነበሩ አታውቁም ወይ? እንዴት ነው ይህንን። እስከዛሬ ዝም ብሎ እነሱ የሚሉትን የምታስተጋቡት የሚል ብዙ ጥያቄዎች ከእነሱ ላይ ተነስተው ነበር። ሌላ በአጠቃላይ ይሄ ያለውን የፖለቲካ ኢንቫይሮመንት እና እየተፈጠረ ያለውን ቀውስ በሚመለከት ጥያቄዎች ነበሩ። የአውሮፓ መንግስት የኢትዮጵያ መንግስት እንደሚደግፍ ይታወቃል። የኢትዮጵያ መንግስት ደግሞ እርስዎንና ድርጅቶን በአሸባሪነት ፈርጇል። አሁን እርስዎ በአስረጅነት አውሮፓ ህብረት መጋበዞ የአውሮፓ ህብረት የፖሊሲ ለውጥ ማድረጉን ያሳያል በሚል ያቀረብኩላቸው ጥያቄ ፕሮፌሰር ብርሃኑ ነጋ ሲመልሱ በአስቀባይ ምናምን ነገር የሚለው የኢትዮጵያ መንግስት የሚያወራው ነገር ምንም ትርጉም የሌለው ባዶ ጩኸት እና ጫጫታ እንደሆነ ነው የሚያሳየው። ከዛ ባሻገር የአውሮፓ ህብረት በኢትዮጵያ ላይ ትልቅ ስቴክ አለው። ብዙ ገንዘብ የሚያጠፋበት ሀገር ነው። ይህ ሀገር ደግሞ ወዴት እየሄደ ነው የሚለውን ነገር ማወቅ ይፈልጋሉ። ሬፖር የአንድ አንድ አቅጣጫ መረጃ ብቻ ይዘዋል ለሚንቀሳቀሱት እንደሚታወቀው። ከዛ አንጻር ነው በዚያ በኩል የሚቀርቡ መረጃዎችን ለመስማት ነው እኔም የጠሩኝ። የተጀመረው ውይይት ሰሞኑንም እንደሚቀጥል ፕሮፌሰር ብርሃኑ ጨምረው ተናግረዋል። ሰሞኑን በተለያዩ የኦሮሚያ አካባቢዎች ተማሪዎች የተቃውሞ ሰልፍ አካሂደው እንደነበረ ተሰምቷል። ነዋሪዎችና ተማሪዎች እንደሚሉት በተቃውሞ ሰልፍ ወቅት ከፖሊስ ጋር ግጭቶች ተፈጥረው ከትናንት በስቲያ ሕይወታቸው ያለፈ ተማሪዎችም ነበሩ። የአካል ጉዳት እየደረሰባቸው እንደነበሩም ታውቋል። ከትናንትና በስቲያ ሰኞ በአሮማያ ዩኒቨርሲቲ በተካሄደው የተቃውሞ ሰልፍ ላይ የመንግስት ታጣቂዎች በወሰዱት እርምጃ ሁለት ተማሪዎቻችን ሞተዋል ሲል አንድ ስሙን እንዳይገለጽ የጠየቀ የዩኒቨርሲቲው ተማሪ ለኦሮምኛ ክፍል ባልደረባ አቱጁቤ ኩሳ ገልጾላት ነበር። በዚህ ዙሪያ የተጠናቀረውን ዘገባ አዲሱ አበበ ያቀርበዋል። ሀሮሚያ ዩኒቨርሲቲ ውስጥ ምንድን ነው የተከሰተው መቼ? የሚል ነበር ቱጁቤ በቅድሚያ ያነሳችው ጥያቄ። እንደተባለው ለደህንነቱ የሰጋው እና ስሙ እንዳይገለጥ የጠየቀው ተማሪ ሲመልስ፣ ባለፈው ቅዳሜ የግቢው መብራት ምክንያቱ በማይታወቅ ሁኔታ ጠፍቶ ውሎ ጠፍቶ አደረ። ትንሽ ግን ወደ ምግብ ቤት አካባቢ በጀኔሬተር ኃይል የሚታይ ብርሃን ነበር። በተቀረ ተማሪው እንጫጫል ፌዴራል ገባ እያሉ የሚወጭው ተማሪዎች ነበሩ ይህ በእንዲህ እንዳለ ትናንት ሰኞ ተማሪው ሰልፍ ወጣ ብሎ ምክንያቱን ወይም ተማሪው ይዞ የተነሳውን ጥያቄ ያብራራል ስንፍኔ ማስተር ፕላን መቆም አለበት ተግባር ላይ መዋል የለበትም መብታችሁ ስለ ጠየቁ ተማሪዎች የኦሮሞ ተማሪዎችም ሌላ እርምጃ መውሰድ የለባቸው ምናምን እያሉ ነበር እንደዚህ እየጠየቁ እያለ የዩኒቨርሲቲው ፕሬዚዳንት ፕሮፌሰር ጨመዳ ፊኒንሳ መጥቶ ጥያቄያችሁን ስላቀርባችሁ አቀርባችሁ ወደ ዶርም ካፌ፣ ቁርስ አልበላም ተማሪ ማለት ነው፣ ጠዋት ላይ በካፌ ሄዱ ምናምን አሉ። ለሚመለከተው ካል ጥያቄያችን እናስተላልፍልና ምናምን አሉና፣ ተማሪው ግን ጥያቄያችንን እናቀርባለን እምቢ አንገባም ወይም አንመለስም አለ። ከዚህ ሌላ ሮሚያ ፖሊስ እያለ ፌዴራል ለምን ገባ የሚል ተቃውሞም ተሰምቷል ብሏል። ቀጣዩ ነገር ከፖሊስ በተለይም ከፌዴራል ፖሊስ አስለቃሽ ጋዝ ተረጨ፣ አፈሳም ተካሄደ ብሎ በዱላ የተመቱ እንደነበሩም አብራርቷል። ለመሆኑ የተጎዳ ተማሪ ነበር አሉ በቃ ከዛም በኋላ የሆኑ ነገር ተማሪዎች እኮ በቃ እነሱ መመጠው ሲጀምሩ ማለት ነው። ሁሉም ተማሪ ከዛ ወደ ስታዲየሙ ተበተነ። በቃ እነሱ ቦታ ይዘዋል ስታዲየም ውስጥ በቃ እንደፈለጉ። ማንም ያልመጠ ያልተመታ ተማሪ አለ አይመስለኝም። እኔ ራሱ በጣም ነው መጡኝ። ኩላሊቴ አካባቢ ነው የተመታን። አንድ ብቻ ነው የመጣን፣ ግን በጣም እያመመኝ ነው። የፖሊሶቹ አለ ፕላስቲኩ ዱላ ማለት ነው። ከዚያ የተቻለ ሁሉ ወደየዶርሙ ማለትም ወደየመኝታ ክፍሉ መሮጥ ሆነ የቻለም አመለጠ፣ ብሏል። እኛ በደረሰን መረጃ መሰረት የሞቱም አሉ። ስለዚህ ምን ታውቃለህ? ቱጁቤ ያነሳቸው ጥያቄ ነበር። መልስ ከአይን ምስክሩ ተማሪ ሙልጌታ የሚባል አግሪካልቸር ተማሪ ነው፣ አንደኛ አመት ነው። ፎቁ ላይ ወጡ ነበር ፖሊሶቹ ሲመጡበት፣ ከዛ እሱ ፈርቶ መስታቱን ሰብሮ ወደ ውጭ ሲወጣ ነው ወድቆ ሞቶ መንገድ ላይ ወደቀ። ተማሪም አለ ሞቷል። እሱ ደግሞ ሳይኮሎጂ ተማሪ ነው ሁለተኛ ዓመት። ሲሙን አላጣራውም። ሆስፒታል ዶ ነው ሞቶ። እሱ ደግሞ ያዩት ልጆች እንደነገርን በድንጋይ ተመትቶ ነው የሞቶ። ፖሊሶቹን እያመለጠ እያለ ነው። ለመሆኑ የግቢ ሁኔታ አሁን ምን ይመስላል? ትምህርት አለ? ተማሪዎችስ ግቢ ውስጥ ይገኛሉ? የግቢ ሁኔታ አስፈሪ ነው ያለው ይኸው ተማሪ፣ ዝርዝሩን ለቱጁቤ እንዲህ ገልጧል። ተማሪው ትላንትና ግቢ ለቆ ስለወጣ ብዙም ተማሪ አይታይም። ግቢ ውስጥ ያሉትም ደግሞ የታሰሩት ከምፈቱ እንማርም ምናምን እያሉ ነበር። ከግቢ ደግሞ ወደ ትምህርት ገበታችሁ እንድትመልሱ ምናምን የሚል ማስታወቂያ ተለጥፎ ነበር። ተማሪዎች እንማርም ብለው በቃ ግቢ ውስጥ ያሉ ሁኔታ በጣም ነው የማስፈር። ትምህርት ቆመዋል። በዚህ ጉዳይ ላይ ትጁቤ የመንግስት ምላሽ ለማግኘት ባደረገችው ጥረት በኦሮሚያ ፖሊስ ጽህፈት ቤት በምክትል ኮሚሽነር ማዕረግ ቃል አቀባዩን ሶሎሞን ታደሰን አነጋግራ እንዲህ ብለዋታል የተወሰኑ ኃይሎች ሁከት ፈጥረው የትምህርት ሂደቱ እንዲደናቀፍ አድርገዋል። ብዙ ተማሪ የትምህርት ፍላጎት አለው። የተወሰኑ ሰዎች በስመ ማስተር ፕላን ሁከት ከማሰማታቸው በስተቀር የሰው ህይወት አላለፈም። እንዲያውም አስራ ሁለት ፖሊሶች በድንጊያ ተደብድበዋል። አንድ ተማሪ ድንጊያው ሮሮ በመሮጥ ሊያመልጥ ሲሞክር ከፎቅ ዘሎ ትንሽ ጉዳት ደርሶበታል። ሆስፒታል እየታከመ ነው። እኛም ጉዳዩን እየተከታተልን ነው ብለዋል። ይህ የተባለው ተማሪ የት ሆስፒታል እንደተወሰደ ትጁብ የጠይቃ ሐረር ሆስፒታል መሆኑን ተረድታለች። ይሁንና ቃል አቀባዩን እንዳሉት በሕይወት መትረፉንና በእርግጥም እየታከመ ለመሆኑ ተከታትለን ለማቅረብ እንሞክራለን። ይህ በእንዲህ እንዳለ ባሌ ክፍለ ሀገር ሮቤ ከተማ ውስጥ መዳወላቡ በተባለ አካባቢ ሁከት እንደነበር ምንጮቻችን አድርሰውናል። ይህን የተከታተለው የኦሮምኛ ክፍል ባልደረባ ነሞ ዳንዲ ያነጋግረው የአይን ምስክር እሱም ለደህንነቱ ሲል ስሙን አልገለጠም። መረጃውን ግን አደርሶናል። ከትላንት ቀን ጀምሮ እዚህ ባሌ ዞን ዩኒቨርሲቲ መደወላቡ ብዙ ግርግር ነበረው። ተማሪና ሕዝቡ ሰላማዊ ሰልፍ ወጥቶ ነበረው። ትንትኔ ማስተርፕላን ፕላን የሚሉ ላይ የሚሉ ጉዳይ ነበረው። ዛሬ ደግሞ አምስት ልጆች ቶክሲ ላይ አደጋ ትንሽ ደርሶ ነበር፣ አምስት ልጆች ላይ። ዛሬ ደግሞ ህዝቡን የሮቤ ከተማ ህዝብና ተማሪዎች ሰላማዊ ሰልፍ ወጥቶ ነበረው። ባንክም ዝግ ነው፣ ትምህርት ቤትም ዝግ ነበረው። የኢትዮጵያ ወታደሪም በጣም ብዙ ነበረው እዛ ያሉ አሁን ባሌ ዞን ውስጥ። ስለዚህ አሁን በጣም አሸጋሪ ነው ሁሉም ነገር፣ ሱቅም ዝግ ነው። በቃ ዛሬ ይሄ ሁኔታ ደግሞ ከሰላማዊ ሰልፍ ተማሪዎች እንወጣልን ያሉ አትውጡ ያሉ ነበሩ ክሪክር ላይ ነበሩ። በዚህ ሰበብ የተነሳው ላይ ነው። ለዚህኛውም ሆነ ለሌሎች የኦሮሚያ አካባቢዎች የመንግስትን ምላሽ በመግለጥ ቀደም ያሉት ቃል አቀባይ ሶሎሞን ታደሰ፣ ፖሊስ ሰላምን በማስፈንና ጸጥታን በማስከበር ከመሞከር ባለፈ በማንም ላይ ጉዳት አላደረሰም ሲሉ ተናግረዋል። ወደ ተከታዩ ዝግጅት እንለፍ። የሮማ ካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ የምስራቅ አፍሪካ ጉብኝታቸውን አጠናቀው ትናንት ወደ ቫቲካን ተመልሰዋል። በጉብኝቱ ወቅት የኢትዮጵያ ካቶሊካዊት ቤተ ክርስቲያን ሊቀጳጳስ ብፁዕ ካርዲናል አቡነ ብርሃነ ኢየሱስ ሱራፌል አብረዋቸው ተጉዘው ነበር። ጉብኝቱ እየተካሄደ ሳለ ለብፁዕ ካርዲናል አቡነ ብርሃነ ኢየሱስ ደውዬ ስለ ጉዟቸው፣ ስለ ዓለም አቀፍ ጉዳዮች፣ ስለ ኢትዮጵያና የጣሊያን ወረራ ዘመን፣ ስለ ሴቶችና ወጣቶች እንዲሁም ሌሎችም በርካታ ማኅበራዊና አስተዳደራዊ ጉዳዮችን አንስተን በስፋት ተወያይተን የመጀመሪያውን ክፍል ትናንት አቅርበናል። ተከታዩ ክፍል ቀጥሎ ይቀርባል። ብሩሰ ሊቃነ ጳጳሳት አቡነ ፍራንቼስኮስ ሐዋርያዊ ጉብኝት ነው የሚያደርጉት እና ከዚህ በፊት እንግዲህ ወደ እስያ ሄደዋል። ስሪላንካና ፊሊፒንን ጎብኝተዋል። ከዛ እንዲሁ አውሮፓ ውስጥም አንዳንድ ሀገሮችን እንደ አልባንያ፣ እንደ ክሮዋሲያ ያሉ ሀገሮችን ለመጎብኘት ሞክረዋል። ፈረንሳይም ሄደው ነበር። እዛ የተባበሩት አውሮፓውያን ፓርላማ ስትራስቡርግ ባለው ላይ ንግግር አድርገው ነበር። በቅርቡም ደግሞም ከዛም በፊት ወደ ደቡብ አሜሪካ ሄደዋል። በቅርቡም ደግሞ ኩባና አሜሪካንም ጎብኝተዋል። እና በሚሄዱበት ቦታ ሁሉ ሐዋርያዊ ጉብኝት ነው የሚያደርጉትና የወንጌልን ቃል ይዘው ነው የሚሄዱት ምንም እንኳን ቫቲካን ትንሿ የዓለም መንግስታት አባልም አገር ሆና ብትታይም ዋናው የእሳቸው ጉብኝት ሐዋርያዊ ጉብኝት ነው እና ወደ ምስራቅ አፍሪካ ለመምጣት ያሰቡት በመጀመሪያ ቅድም እንዳልኩት ኡጋንዳን ለመጎብኘት ነበረ። ግን ኡጋንዳ ከደረሱ ለምንግረ መንገድ ሆን ኬንያን አይጎበኙም። ከዛ ደግሞ እሳቸው ትኩረት የሰጡት መካከለኛው አፍሪካን ሪፐብሊክ ነው። የሀገር ሰላም ካጣ ብዙ ጊዜ ሆኖታል እና ሕዝቡም ብዙ ችግር ላይ ነው ያለው ብዙ ስደተኛም አለው እና ያንንም ሀገር ለመጎብኘት እና ለሰላም ለመጸለይ ነው እሳቸው። እና እንግዲህ ይህንን በአጋጣሚ የምስራቅ አፍሪካን እንግዲህ የተመረጠው ለኡጋንዳ ብለው ሲመጡ እግረ መንገዳቸውን ኬንያን ጎበኙ። እንዲሁም ደግሞ ኬንያ ላይ እንደሚታወቀው ብዙ ዓለም አቀፋዊ ድርጅቶች ሁሉ አሉ እዛም ላይ ሁሉ ንግግር አድርገዋል። ምናልባት በኋላ መነጋገር እንችላለን እና በኋላም እንግዲህ ማሳረጊያው ወደ መካከለኛ አፍሪካ ሪፐብሊክ ይሆናል። ለመሆኑ ብፁእነታቸው ኢትዮጵያን እንዲጎበኙ ጥያቄ ቀርቦላቸው ነበር? ኢትዮጵያም ውስጥ ቁጥሩ ቀላል ያልሆነ ካቶሊክ መመን ነው ያለው። አዎ፣ ዋናው ነገር በእውነቱ በመንግስት በኩል ክቡር ፕሬዚደንት ሙላቱ ተሾመ አንድ ሁለት ጊዜ ግብዣውን አቅርበዋል። እሱን የሚያቀርቡት የቫቲካን አምባሳደሮች በሚለዋወጡበትና የሹመት ደብዳቤያቸውን በሚሸጡበት ጊዜ ይህን ጥያቄ አቅርበዋል። ርዕሰ ሊቃነ ጳጳሳት ለምን ኢትዮጵያን አይጎበኙም በማለት አቅርበዋል። እኛ ካቶሊካውያንም ይህንኑ ግብዣ ወደ ቫቲካን አቅርበናል። ከዛም የበለጠ ደግሞ ቅድም እንዳልኩት ርዕሰ ሊቃነ ጳጳሳት ፍራንቸስኮስ አቡነ ፍራንቸስኮስ አውሮፓ ፓርላማ ላይ ተጋብዘው ሄደው ንግግር ካደረጉ፣ እንዲሁም ደግሞ በአሜሪካ በኮንግሬስ ንግግር ካደረጉ እንዲሁም በተባበሩ መንግስታትም ንግግር ካደረጉ ለአፍሪካ መንግስታት ደግሞ በአፍሪካ ሕብረት ተገኝተው ንግግር ቢያደርጉ መልካም ነው የሚለውን ለአፍሪካ ሕብረት ኮሚሽን አቅርበን የአፍሪካ ሕብረት ኮሚሽንም እሳቸውን ለመጋበዝ ያስባል እያቀደም ነው። ግን ዋናው ይህን ርሰሊቃነ ጳጳሳት ጥቂቶች ብቻ ሳይሆኑ መላው የኢትዮጵያ ሕዝብ ሊጋብዝ ይገባል። ለዚህም እንግዲህ የመላው ኢትዮጵያም ሕዝብ ጥያቄ ይሆናል ማለት ነው እና ይሄ ሁሉ ከተሟላ እና እግዚአብሔር እድሜ ከሰጣቸው ሊጎበኙ ይችላሉ። እንደሚታወቀው ከቫቲካን ርሰሊቃነ በእውነቱ የአፍሪካ ዋና አስተናጋጅ ሀገር የሆነች በመጣችበት ጊዜ ይህም ግብዣ ሊደረግ መልካም ይሆናል ብዬ ገምታለሁ። ፕሮግራሙ እና እዚህም ባሉ ዘጋቢዎቻችንና ባልደረቦቻችን ስም ለዚህ ምሽት የምሰናበታችሁ ሰሎሞን አባተ ነኝ። መልካም ምሽት።